ፕሬዚዳንት ትራምፕ ዩናይትድ ስቴትስ ከዓለም ጤና ድርጅት አባልነት እንድትወጣ የሚያዘውን ፕሬዚዳንታዊ ትእዛዝ ቢርማን ጨምሮ የውጭ ግንኙነት ፖሊሲያቸው አካል የሆኑ የተለያዩ እርምጃዎችን እየወሰዱ ይገኛሉ። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ከዚህ በኋላ አሜሪካ በዓለም አቀፍ ስርዓቱ ጥቅሟን ማዕከል አድርጋ እንደምትንቀሳቀስ ሹመታቸውን ለማጽደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ተናግረዋል። ፕሬዚዳንት ትራምፕ እየተከተሉት ያሉት የውጭ ግንኙነት ፖሊሲ ምንነትና በዓለም አቀፉ ስርዓት ላይ የሚኖረውን ተጽዕኖ በተመለከተ በውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መሪ ተመራማሪ የሆኑትን ዶክተር ዳርስ ከዳር ታየን አስማማው አነጋግራቸው ተከታዩን ዘገባ አዘጋጅቷል። እሱን ተከታትለን እንመለሳለን። ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመን ወደ ነጩ ቤተ መንግስት ከተመለሱ በኋላ ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት እንድትወጣ ሂደቱን የሚያስጀምረውን ትእዛዝ ጨምሮ የተለያዩ ፕሬዚዳንታዊ ትእዛዞችን ፈርመዋል። አሜሪካ ትቅደም ከሚለው መርሃቸው እንደሚመነጭ በሚገለጸው የውጭ ግንኙነት ፖሊሲያቸውም ከዚህ በኋላ ዩናይትድ ስቴትስ በዓለም አቀፍ ስርዓቱ ላይ የሚኖራት ሚና ብሔራዊ ጥቅሟን ማዕከል ያደረገ ብቻ እንደሚሆን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሹመታቸውን ለማስጸደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት አረጋግጠዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው በኢትዮጵያ የውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ዋና ተመራማሪው ዶክተር ዳር እስከዳር ታዬ ፖሊሲው ያተኩርባቸዋል ያሏቸውን ጉዳዮች እንደሚከተለው ያብራራሉ። እንግዲህ ያው ከቅስቀሳ ጊዜ ጀምሮ እስከ አሁን እስከ ቅርብ ጊዜ ድረስ የውጭ ጉዳይ ሚኒስትር ተደርገው የተሾሙት ሰው እስከተናገሩት ስና ሰሞኑ እየተደረጉ ያሉ እንቅስቃሴዎች መነሻ አድርገን ትኩረቶቹ ምን እንደሆኑ አንዳንድ ነጥቦችን ማንሳት ሚቻል ይመስለኛል። የመጀመሪያው እንግዲህ ያው ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ የአበአለም ዙሪያ በጣም ብዙ ግጭት ያለበት በመሆኑ አንደኛው የፖሊሲ ትኩረታቸው ሰላምን ማምጣት የሚል ነው እና ደጋግሞ እሳቸውም ሲናገሩ ነበር። አሁንም ሩቢውም ከአሜሪካ የውጭ ጉድኝነት ትኩረት መካከል አንዱ ሰላም በተለያዩ ግጭት ባለባቸው አካባቢዎች እንዲመጣ ማድረግ የሚል ነው። ምናልባት ራሽያ እና ዩክሬን ሊሆን ይችላል፣ መካከለኛው ምስራቅ ሊሆን ይችላል። በእነዚህ ሁሉ ቦታዎች ላይ ሰላም እንዲሰፍን እሰራለሁ ብለዋል። አንድ ይሄ ነው። ሁለተኛው የትኩረት ሚሆነው የአሜሪካን የኢኮኖሚ ተጠቃሚነት ማረጋገጥ የሚል ነው። ከአሜሪካ ጋር ንግድ ግንኙነት ኑሯቸው ንግድ ሚዛናቸው ወደ ራሳቸው ያጋደሉ ሌሎች ሀገራት አሉና እነሱ ላይ ተደጋጋሚ የሆነ ታሪፍ ጥላለው ሲሉ ነበረ። ያንንም በተግባርም እያደረጉ እንደሆነ አይተናል። ይሄ እንግዲህ የውጭ ግንኙነቱ የአሜሪካንን ፕሮስፔሪቲ ወይንም እድገት ብልጽግና ሊያረጋግጥ የሚችል መሆን አለበት። ይሄ ማለት እንግዲህ ከአላስፈላጊ ኢንጌጅመንቶችም ደግሞ ራስን ማውጣትንም ሊጨምር ይችላል ማለት ነው። ሌላው ለየት ያለው ነገር እንግዲህ ከጥንት ዘመን ጀምሮ ከምናልባት መቶ ዓመት ወደ ኋላ ስንሄድ ጀምሮ ዌስተርን ሄሚስፌርን የራስ የተጽዕኖ አድማስ ማሳረፊያ አድርጎ የማየት እና ከዌስተርን ከዌስተርን ሄሚስፌር ጋር በተቻለ መጠን ሰላምን ጠብቆ የመሄድ ፍላጎት ነበር አሜሪካ። አሁን ግን የአሜሪካ ኢንትረስት ማይሰራ ከሆነ የጎረቤቶቿንም ላቲን አሜሪካ ላይም ጠንከር ያለ እርምጃ የመውሰድ ፍላጎት እንዳለ ይታያል። ሌላው ትልቁ የአሜሪካ ፎሪን ፖሊሲ አሁን ላይ ትልቁ እና ዋና ብዬ የምወስደው እስራኤል ተኮር የሆነ ፎሪን ፖሊሲ መከተላቸው ነው። እርግጥ ከዚህ በፊት በትራምፕ አስተዳደርም እስራኤልን ዋና ከተማ ኢየሩሳሌም ኢምባሲውን ወደ ኢየሩሳሌም የመውሰድን ውሳኔ ውስጥ እሳቸው ናቸው። አሁንም እስራኤል ተኮር የሆኑ ፖሊሲዎችን ያራምዳሉ ተብሎ ይጠበቃል። በተግባርም እየታየ ነው ያለው። ሌላው እንግዲህ የሀያላን ሀገራት ፉክክርን በተመለከተ ቻይናን የመብለጥን ፖሊሲ ይከተላሉ። ይህን አሳይተናል። ግን በዋናነት ይህን ሁሉ ሲያደርጉ የአሜሪካ ፎሪን ፖሊሲ የአሜሪካንን ጥቅም ትኩረት ያደረገ እንዲሆን የማድረግ ስራ እየተሰራ ነው። ይሄ ማለት ወዳጅነትን ለማስፋት እየተባሉ የሚፈጠሩ ለምሳሌ ከአውሮፓ ጋር የተፈጠሩ ወዳጅነቶች፣ እኔ ድርድሮች ካሉ እነሱ ከለሳሉ ማለት ነው። የተለያዩ ዓለም አቀፍ ድርጅቶች ጋር ያላቸው አባልነትን መሰረዝ ሊጨምር ይችላል። እንደዚህ እንደዚህ አይነት ነገሮችን ያካተተ ነው። ፎሬን ፖሊሲ በተቻለ መጠን በአሜሪካ ጥቅም ጥቅምን ሊያረጋግጥ በሚችል መልኩ መሆን አለበት የሚል አካሄድ እየተከተሉ ይመስለኛል። ምናልባት በዚህኛው አሁን እርስዎ ማነሱልኝ ጉዳዮች ላይ በነበሩትም ገለጻዎች ላይ የተመለከት ናቸው። በፕሬዚዳንት ትራምፕ ሰሞኑ እየወሰኗቸው ያሉ ውሳኔዎች ውስጥ የምንመለከታቸው ቅድም እርስዎ እንደገለጹት የአሜሪካን ብሔራዊ ጥቅም ታሳቢ ያደረጉ እርምጃዎች ብቻ ተግባራዊ ማድረግ ሁኔታ ነው። ነገር ግን የአሜሪካ የዓለም አቀፍ ስርዓቱን በበላይነት የመምራትን ማስጠበቂያ የሆኑት በትልልቅ ተቋማት ውስጥ ወይም ዓለም አቀፍ ተቋማት ውስጥ የነበራት ድርሻ ከፍተኛ እንደሆነ ይታወቃል። ከነዚህ ተቋማት ላይ የነበራትን የአሜሪካን የመሪነት ድርሻም ጭምር የማቆም ወይም የመውጣት ሁኔታ ተመልክተናል። ከዓለም ጤና ድርጅት እንዲሁም ከአየር ንብረት ለውጥ ስምምነቶች፣ አሁን በቅርቡ ደግሞ ተባበሩት መንግስታት ድርጅት የሰብአዊ መብቶች ተቋም የመውጣት ፊርሞች ተመልክተናል እና እንገት፣ በእነዚህ ላይ እርምጃዎች መውሰዳቸውን ስ እንዴት ተመለከቷቸው? ያ ልክ ነው እንዳልከው፣ ምናልባት ሰሞኑን ሩቢዮም እንዳሉት የአሜሪካን ኢንተረስት የማያረጋግጥ ነገር ላይ ያው ብዙ ኢንቨስት እንደማይደረግ ተነግሯል። ለዘመናት እንግዲህ ያው እንዳነበብ ነው አሜሪካ እነዚህ ተቋማት የአሜሪካንን ኢንተረስት ከማስጠበቅ አንጻር ቁልፍ ሚና ሲጫወቱ ነበር። በዘረጋነው ስርዓት አማካኝነት የአሜሪካንን ብልጽግና ማረጋገጥ ችለናል ብለው ያምናሉ። ነገር ግን ከቅርብ ጊዜ ወዲህ ዓለም እኛ የምንሰጣትን ያክል ለእኛ እየመለሰችልን አይደለም የሚል ደግሞ ምልከታ አላቸው። በተለይ ከቀዝቃዛ ዓለም ጦርነት ወዲህ በሮቻችንን ከፈትን፣ በተቋማት ብዙ ድጋፍ አደረግን፣ በተቃራኒው እኛ እየተጎዳን መጣን የሚል አሰስመንት ነው ያለው። ዩናይትድ ኔሽን ብዙ ገንዘብ እያፈሰስን ለእኛ ኢንተረስት እየሰራ አይደለም። ደብሊው ኤች ኦ ብዙ ገንዘብ የዓለም ጤና ድርጅት ብዙ ገንዘብ እያፈሰስን ለእኛ ፍላጎት አልሰራም እጃችን እየወጣ ነው የሚል ምልከታ አላቸው። ሶ አይ ቲንክ አሁን ያህል ጡንቻቸው ጠንካራ እንደሆነ ለማሳየት የሚፈልጉ ይመስለኛል። የአሁን ያለው የተባበሩት መንግስታት ድርጅት እና እሱ ጋር ተያያዥ ሆኖ የሚሰሩ ተቋማት በሙሉ ያለ አሜሪካ ትርጉም አልባ መሆኑን ለማሳየት ይፈልጋሉ። ከዛ በኋላ ምናልባት ሊመለሱ ይችላሉ፣ ወይንም በሚፈልጉት መልኩ ሼፕ ሊያደርጉት ይችላሉ። በተመሳሳይ መልኩ ዩኤስኤድ ላይም እንደዛው ነው እየታየ ያለው። ዩኤስኤድ በተፈጥሮ ለአሜሪካንን ኢንተረስት ለስላሳ በሆነ መንጉ መንገድ ማስጠበቂያ ነው ነው ነገር ግን ዩኤስኤድ ከዛ ይልቅ ሌላ ነገር ላይ ተጠምዷል። አባታኝነት ላይ ተጠምዷል። የግራ ዘመን ፖለቲካ ማስፈጸሚያ ሆኗል የሚል ምልከታ ስላላቸው ያንን ለጊዜው የማገድ ውሳኔ ላይ እንደደረሱ መረጃዎች ያሳያሉ። ምናልባት በሂደት ሩቢዮም እንዳሉት በሌላ መድረክ ላይ ዩኤስኤድ በብዙ መልኩ እንደ አዲስ እንደሚደራጅ እና የትኩረት አቅጣጫ ሁሉ ሊቀየር እንደሚችል ፍንጭ የሰጡበት ሁኔታ አለ። አሁን ምንድን ነው እያየን ያለ ነው? አሜሪካ ራሷን መልሳ ወደ ቀደመ ስፍራዋ ለመመለስ እየሞከረች እንደሆነና ነገር ግን ለመመለስ ሌላው ዓለም የእሷ የምታደርገውን አስተዋጽኦ ያክል ምላሽ እንዲሰጣት የማስገደድ ሚና ውስጥ ሁሉ ልትገባ እንደምትችል የሚያሳይ እንቅስቃሴ እያደረገች ነው ብዬ አስባለሁ። ምናልባት በዚህ የአሜሪካ ውሳኔ ውስጥ እንግዲህ ቅድም እንዳነሳ ነው በተለያዩ በዓለም አቀፍ ተቋማት ውስጥም በዓለም አቀፍ ስርዓት ውስጥም ካላት ከፍተኛ ድርሻ አንጻር እነዚህ ውሳኔዎችስ በመሀል ላይ በዓለም አቀፍ ሁኔታው ላይ የሚፈጥሩት ክፍተት የለም የሚያስከትሉት ነገር ሳይኖርም ያው ክፍተት መፈጠሩ አይቀርም። ያው እያየነው ነው ያለ ነው። ለምሳሌ አሁን በዩኤስኤድ ምክንያት ብዙ የእርዳታ ተጠቃሚ ሀገራት ከፍተኛ የሆነ ቀውስ ሊገጥማቸው ይችላል። በተለይ ጤና፣ የትምህርት ሴክተር አፍሪካ ላይ በጣም እንደሚጎዳ ከአሁንም ምልክት እያየ ነው ያለ ነው። የሰብአዊ ድጋፍ አቅርቦት አፍሪካ ውስጥ ኢቨን ፓለስታይን ውስጥ በተለያዩ ቦታዎች ላይ ክፍተት ይፈጥራል። እንደገና ደግሞ ባይዘ ዩናይትድ ኔሽን እና ከእሱ ጋር ተያያዥ ተቋማት፣ ሌሎችም ተቋማት ዓለምን ገበርን ማድረጊያ ተቋማት ናቸው። ምን ማለት ነው? ዓለም አጠቃላይ ራሱን የቻለ አንድ መንግስት የለውም። ስለዚህ ሀገራት በትብብር ነው ዓለምን ሼፕ ለማድረግ የሚሞክሩት የዓለም ትልቋ ሀገር ከዚህ የአስተዳደራዊ እንቅስቃሴ እና ኃላፊነት ራሷን ስታገል የሆነ ክፍተት ይፈጠራል። የሆነ ኃላፊነት የሚሰማው ትልቅ ሀገር በሜዳው ላይ መኖር አለበት። አሁን አሜሪካ ራሷን ገለል እያደረገች ያለበት ሁኔታ ክፍተት መፍጠሩ አይቀርም። ይህን ክፍተት ማን ይሞለዋል? አይዶንት ቲንክ አቅም ያለው በአለም ዙሪያ የአሜሪካንን ቦታ ሊጠቃ የሚችል አሁን የለም። በረዥም ጊዜ ሊኖር እንደሚችል መገመት ይቻላል፣ ግን አሁን የለም እና አለም ላይ የተወሰነ ለውጥ መምጣቱ አይቀርም። በገቨርናንስ ስትራክቸሩ ላይ፣ በተለያዩ አለም አቀፍ ተቋማት አደረጃጀት ላይ ለውጥ ሊመጣ እንደሚችል ይጠበቃል። ሌላው የሶሻል ክራይሲስ በተለያዩ ቦታዎች ሊመጣ ይችላል። በሌላ ሳይት ደግሞ ምናልባት ሀገራት ራሳቸውን በራሳቸው ለመቻል ለመንቀሳቀስ እድልም ሊፈጥር ይችላል ብለን ልናየውን ይችላል። ምናልባት ከዚህ አንጻር አለም አቀፋዊ ስርዓቱ ላይ የሚለወጥ ምን አዲስ ነገር ይኖራል? ምንስ አዲስ አይነት አለም አቀፋዊ ስርዓት ይፈጠራል ተብሎ ይታሰባል? በዚህ አይነት መንገድ ከተሄደ ያው እንግዲህ የአለም ስኮላሮች የሚነሳው አለም አሁን ወደ መልታይ ፖላር የመቀየር ማለት ከአንድ ዋልታ ወደ ብዙ ዋልታ የመቀየር አዝማሚያ እያሳየች ነው የሚል ምልከታ አለ። ነገር ግን ከዚያ ይልቅ ወደ ሁለት ዋልታ የመሄድ እድሏ እየሰፋ ነው። ምክንያቱም ከአሜሪካ ቀጥላ ቻይና ግዙፍ ኢኮኖሚ ገብታለች። ሁለቱ አሁን በጣም በከፍተኛ ደረጃ የተቀራረበ የኢኮኖሚ አቅም እየደረሱ ነው ያሉት። አሁን አሜሪካ ደጋግማ እያነሳች ያለችው ምንድን ነው? ቻይና አሁን ባላት አቅም ራሷን እንደ ታዳጊ ሀገር ነው የምታየው እና የሚገባትን ያህል ኃላፊነት እየወሰደች አይደለም። እኛ ሸክሙን እንሸከማለን፣ ነገር ግን ከነዚህ ተቋማት የሚገኘውን ጥቅም ግን ሌላው ሁሉም ሀገር እኩል ይጋራል። ስለዚህ ሁሉም ሸክሙን ይጋራ የሚል ነገር ነው እየተላለፈ ያለው። ዋናው ነገር ያው ዓለም ስርአቱ ላይ እየመጣ ያለው ለውጥ ምንድን ነው? ፉክክሮች እየሰፉ ነው እንደ ቻይና አይነት ሀገር ወደ መድረኩ በስፋት እየመጣች ነው። በረዥም ጊዜ የታየ ነው ደግሞ ሌሎችም እንደዚሁ ሀገራት የመሆንና ዓለም ወደ ባለ ሁለቱ ዋልታ ወይም ወደ ባለ ብዙ ዋልታ የመቀየር እድሎ እየሰፋ እንደሆነ ማየት ይቻላል። ከአፍሪካ ጋር በተያያዘ እንደው የፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲ ኢትዮጵያም በዚህ ውስጥ አብራ ስለምትጠቃለል ምን ሊመስል ይችላል የሚለውን የእርስዎ ምልከታ ሀሳብ እናንሳ እና በዚህ እናጠቃል። እንግዲህ እስካሁን ድረስ አፍሪካን በተመለከተ የፕሬዚዳንቱ ፖሊሲ ምን ሊሆን ይችላል ብሎ ለመገመት አስቸጋሪ ነው። ምክንያቱም ይፋ የሆነ አፍሪካን የተመለከተ ስቴትመንት ወይም መግለጫ ሲሰጥ አልሰማንም። ግን የሌሎች ስትራቴጂክ ፎከሳቸው አሻራ እዚህ ጋር መምጣቱ አይቀርም። አሁን ለምሳሌ እስራኤልን በተመለከተ በሚይዙት አቋም ከእስራኤል ተቃራኒ የሚቆሙ የአፍሪካ ሀገራት ላይ ኔጋቲቭ የሆነ ተጽዕኖ ሊመጣ እንደሚችል ቀድሞም ሲታሰብ ነበር። አሁ ለምሳሌ ደቡብ አፍሪካ እስራኤልን እስከ መክሰስ ደርሳ ነበረ። አሁን ደቡብ አፍሪካና አሜሪካ ውዝግብ ውስጥና እስከ ማዕቀብ እርዳታን እስከ ማቆም ደረጃ እንደተደረሰ ምልክት እያየን ነው። ቀጣይ ደግሞ ከብሪክስ ጋር በተያያዘም ለምትወስደው አቋም አፍሪካ አፍሪካ ላይ የሆነ የሚንጸባረቅ ነገር ሊኖር ይችላል። በተመሳሳይ መልኩ እስራኤል ጋር እስራኤል አባይ ጋር በተያያዘ ከውሃው ጋር የተያያዘ ነገር ሊመጣ ይችላል። ቀይ ባህርን በተመለከተ እንዲሁም የእስራኤልን ሴኪሪቲ ለማረጋገጥ ሲባል ሶማሊላንድ ጋር የተያያዙ ነገሮች ሊመጡ ይችላሉ። ከዛ በተረፈ አሁን የዩኤስኤድ ድጋፍ ማቆም በጣም በርካታ አፍሪካ ሀገራትን የሚጎዳ ነው። ምክንያቱም ከኤች አይ ቪ ጋር በተያያዘ ከልማት ድጋፍ ጋር በተያያዘ ዩኤስኤድ ብዙ የሚሰራ ሰው እንደዚህ ተዛማጅ የሆኑ ትንታኔ ሰርተ ካልሆነ በቀጥታ የአፍሪካ ፖሊሲያቸው ይሄ ነው የምትለው ነገር ልታገኝ አትችልም። ግን የሆኑ ለውጦች ይኖራሉ ብለን እንጠብቃት ዶክተር ዳርስከዳር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችን ስም አመሰግኖት አለው። መልካም።